ጋቢና ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ተጀምሯል። ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። በዛሬው ዕለት የአሜሪካዊው የሲቪል መብት ንቅናቄ መሪ ዶክተር ማርቲን ሉተር ኪንግ ጁኒየር የልደት በዓል በመላው ዩናይትድ ስቴትስ እየተከበረ ነው። በዚህ ዕለት ታዲያ ከጽዮን ግርማ ጋር አብረን ሁነን በጋቢና አብረናችሁ እንዘልቃለን። ሰላም፣ እንደምናመሻችሁ። በዛሬው ዝግጅት የኢትዮጵያ መንግስት በሀገሪቱ ተፈጥረው ከነበሩ ሁከቶችና ና ሌሎች ምክንያቶች ጋር በተያያዘ በቁጥጥር ስር ውለው ክስ ከተመሰረተባቸው መካከል ወደ አምስት መቶ የሚጠጉት ክስ ተቋርጦ ከሮብ ጀምሮ እንደሚፈቱ ገለጸ። ክስ ማቋረጥ ሂደት ውስጥ በድምሩ አምስት መቶ ሀያ ስምንት ተጠርጣሪዎች የክስ ሂደታቸው እንዲቋረጥ ተደርጓል። የሀገሪቱ ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ ክስ ማቋረጥና መፍታት ሂደቱ በሚቀጥሉት ሁለት ወራት እንደሚከናወን የገለጹ ሲሆን የቅጣት ፍርድ የተላለፈባቸው በዚህ ጊዜ ውስጥ እንደማይፈቱ፣ ነገር ግን ጉዳያቸው የሀገሪቱ ሕግ በሚፈቅደው መሰረት እንደሚታይ ተናግረዋል። በሌላ ዘገባችን ደግሞ ኢትዮጵያ የውጭ ጉዲፈቻ የከለከለችበትን አዋጅ በተመለከተ በዚህ በዩናይትድ ስቴትስ በጉዲፈቻ ያደጉ ኢትዮ አሜሪካውያንን እናነጋግራለን። በጣም እደግፋለሁ። አብሰሉ መቶ ፐርሰንት እደግፋለሁ። ልጆች መረዳት ካለባቸው እዛ ሀገራቸው ያሉ ደህና ትምህርት ቤት ሄደው ኢቨንቹሊ ወደዚህ መምጣት ካለባቸው የዚህ ሀገር ኤዱኬሽን ካማራቸው እሱን አፖርቹኒቲ አስ ፎሬን ስቱደንት እንደዛ ማዘጋጀት ይባላል ባይነኝ እኔ ትምህርት ቤት ጅ ኮሌጅ፣ ዩኒቨርሲቲ ጨርሼ ቢዝነስ ድግ ያለ የሆነ ሌሎች አሉ። ዶክተሮች፣ ነርሶች አሉ። ይህ ቢዝነስ እዚህ ያላቸው እዛም ሄደው የከፈቱ አሉ። አሁን ቤተሰቦቻችንን ለመርዳት ጠጥተናል፣ ሀገራችንን ተመልሰን ለመርዳት ጠጥተናል። ወደ ዩናይትድ ስቴትስ በጉዲፈቻ የመጡ ልጆችን የሚያግዝ ድርጅት አቋቁሞ የሚሰራው ተፈራ ኃይሉም በጋቢና ተሳፍሮ በስራውና በጥናቱ የተረዳውን ያካፍለናል። የሀገር ውስጥ ማደጎ ልጆች ማንነታቸውን፣ ታሪካቸውን፣ ባህላቸውን አውቀው ያድጋሉ ግን እንደ ከፍተኛ ችግር ያለው የሚታየው ምንድን ነው መሰረታዊ ፍላጎታቸው አይሟላ፣ ምግብ፣ መጠለያ፣ ልብስ የመሳሰሉት ነገሮች እና ሌሎችም። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና፣ ቪዮኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። ደቡብ አፍሪካ ሀገሯ ላይ የሚገኙት የዩናይትድ ስቴትስ ዲፕሎማት ፕሬዚዳንት ዶናልድ ትራምፕ በአፍሪካና በሄይቲ ሕዝቦች ላይ የሰነዘሩትን ጸያፍ ቃል እንዲያብራሩ መጠየቋ ተሰማ። ፕሬዚዳንት ዶናልድ ትራምፕ ሐሙስ ለታ በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩት ዘለፋና ጠያፍ አነጋገር ዓለምን በእጅጉ ማነጋገሩና ማስቆጣቱ ይታወቃል። ፕሬዚዳንቱ ባለፈው ሐሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል የዋይት ሀውስ የነበሩትን የምክር ቤት አባላት በከፍተኛ ሁኔታ አስደንግጧል፣ አሳፍሯልም። የበርካታ ዜና አውታር ዘጋቢዎች በተገኙበት ትራምፕ ንግግራቸውን ሲጀምሩ ጥቅስ በመሰረቱ ከነዚህ ቀፋፊና ቆሻሻ ሀገሮች የሚመጡ ስደተኞችን ለምንድን ነው የምንቀበለው ነበር ያሉት። አክለውም ዩናይትድ ስቴትስ እንደ ኖርዌይ ከመሳሰሉ ሀገሮች ነው ሰዎችን ማስገባት ያለባት ብለዋል። የትራምፕ አነጋገር ጸያፍና አሳፋሪ ነው ሲል የደቡብ አፍሪካ ብሔራዊ ኮንግረስ ኤንሲ ቅሬታውን በወቅቱ ቢገልጽም ዛሬ ሰኞ ደግሞ በፕሪቶሪያ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ በፕሬዚዳንቱ ንግግር ላይ ገለጻ እንዲያቀርቡ ጠይቋል። ጃካርታ ውስጥ የአክሲዮን ገበያ ወይም ስቶክ ኤክስቼንጅ የሚካሄድበት አዳራሽ በመደርመሱ ሰባ አምስት ሰዎች መሞታቸውን ፖሊስ አስታወቀ። አደጋው በዚያ የሚገኘውን የዓለም ባንክ ቢሮን የሚጨምር እንደሆነ የገለጹት ባለስልጣናቱ የጠፋ የሰው ህይወት አለመኖሩን ግን አስታውቀዋል። የአክሲዮን ገበያው ከሳምንት በኋላ በመጪው ሰኞ እንደሚቀጥልም ታውቋል። በስተመጨረሻም በኢራቅ ዋና ከተማ ውስጥ ዛሬ ሰኞ በደረሰው ሁለት የአጥፍቶ ጠፊ ፍንዳታዎች 26 ሰዎች መሞታቸውንና ሌሎች በርካታ ሰዎች መቁሰላቸው ተገለጸ። ፔሩ ውስጥ ደግሞ ትናንት እሁድ የደረሰውና በሬክተር መለኪያ 7 ነጥብ 1 የተመዘገበው ርዕደ ምድር አንድ ሰው ሲገድል ከ60 የማያንሱን ማቁሰሉ ተነገረ። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና ጽዮን ግርማ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪ ቱገር ባለፉት ጥቂት ዓመታት ውስጥ በኢትዮጵያ ከተፈጠሩ ሕዝባዊ እንቅስቃሴዎች ጋር በተያያዘ እና በሌሎች ምክንያቶችም እንደዚሁ የተይዘው የነበሩ አምስት መቶ ሀያ ስምንት ተከሰው የነበሩ ግለሰቦችና የፖለቲካ መሪዎች ክስ ተቋርጦ ረቡዕ ዕለት እንደሚፈቱ የኢትዮጵያ ጠቅላይ አቃቤ ሕግ አስታወቁ። በሚቀጥሉት ሁለት ወራትም በተመሳሳይ መልኩ የሚቋረጡ ክሶች እንደሚኖሩ አቃቢ ህጉ ተናግረዋል። በዚህኛው ዙር የተፈረደባቸው ሰዎች እንደማይፈቱም የመንግስቱ ወኪል አመልክተዋል። መለስካቸው አማሀ ዝርዝሩን ከአዲስ አበባ ልኳል። በቅርቡ የገዥው ግንባር ኢህአዲግ ስራ አስፈጻሚ ኮሚቴ በደረሰበት ውሳኔ መሰረት ከተቋቋሙት ግብረ ኃይሎች መካከል አንዱ የፍትህ ጉዳይን የሚከታተል እንደሆነ አስቀድመው የገለጹት ጠቅላይ አቃቢ ህጉ አቶ ጌታቸው አምባዬ በፌዴራልና በክልል ደረጃ የ528 ተጠርጣሪዎች ክስ እንደሚቋረጥ ዛሬ ረፋዱ ላይ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ይፋ አደረጉ። ግብረ ኃይሉ የሀገሪቱን የፍትህ አሰራር ለማሻሻል የአጭር የመካከለኛና የረዥም ጊዜ እቅድ እንደነደፈ የዘረዘሩት አቶ ጌታቸው በአጭር ጊዜ እቅዱ ሊከናወኑ ከተመለከቱት ተግባራት አንዱ ባለፉት ጥቂት ዓመታት በሀገሪቱ ተፈጥረው በነበሩ ሁከቶች ተሳትፈዋል ባሏቸው ተከሳሾች ላይ የተመሠረተውን ክስ አቋርጦ መፍታት እንደሆነም አብራርተዋል። ይህን መሠረት በማድረግ በፌዴራል ደረጃ እስካሁን ድረስ በለየናቸው አካላት ወደ 115 የሚሆኑ ተጠርጣሪዎችን ክሳቸው ለመጀመሪያው ዙር እንዲቋረጥ ተደርጓል። እነዚህ 115 ተጠርጣሪዎች ቅድም ባልኳቸው መስፈርቶች መሰረት መስፈርቱን የሚያሟሉ ሆነው በመገኘታቸው በዚህ የክስ ማቋረጥ ሂደት ውስጥ ተጠቃሚ እንዲሆኑ የሚደረግበት ሁኔታ አለ። እነዚህን ተጠቃሚ በማድረግ በዚህ ረገድ ራሱን የቻለ ተሀድሶ ተሰጥቷቸው እንዲወጡ የማድረግ እንቅስቃሴ ተደርጓል። ስለዚህ የመቶ አስራ አምስቱም ተጠርጣሪዎች የክስ ማቋረጫ ለፍርድ ቤት ይቀርቧል። በሌላ በኩል እንዲቀርብ ተደርጓል። በሌላ በኩል ደግሞ እነዚህ 115 ተጠርጣሪዎች ከዛሬ ጀምሮ ለተከታታይ ሁለት ቀናት የተሃድሶ ስልጠና ይሰጣቸዋል። ስለዚህ ከሮብጧች ጀምሮ ወደ ህብረተሰቡና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ ይፈጠራል ተብሎ ይታሰባል። ጠቅላይ አቃቢ ህጉ እንደገለጹት ክሱ እንዲቋረጥ መመዘኛዎቹ አራት ናቸው። በነበረው ሁከትና ብጥብጥ ይሁን በሌሎች ጉዳዮች የሰው ህይወት ያላጠፉ ከባድ የአካል ጉዳት ያላደረሱ ትልልቅ የኢኮኖሚ አውታሮችን በማውደም ቀጥተኛ ተሳትፎ ያልነበረው ወይም ይህን ድርጊት ያልመራ መሆን አለበት። ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በኃይል ለመቀልበስ በተደረገ እንቅስቃሴ ውስጥ በመሪነት በተደጋጋሚ ያልተሳተፈ መሆን ይኖርበታል። ሌላው ደግሞ በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግሥትና ድርጅት ኢህአዴግ ማለታቸው ይመስላል መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተውና ሰለባ የሆኑ የዚህ እድል ተጠቃሚ እንደሚሆኑ አቶ ጌታቸው አስረድተዋል። በዚሁ መሠረትም በክልል የሚገኙ ታራሚዎችና ተጠርጣሪዎችም የዚህ እድል ተጠቃሚ ይሆናሉ። ባለፈው ዓመት በነበረ በዲላ ከተማ፣ በዲላ ዙሪያ ወረዳና በተመሳሳይ ቦታዎች ላይ ይርጋጨፌ፣ በኮቸሬና ገደብ ወረዳዎች አካባቢ በነበረው ሁከት እና ብጥብጥ ተሳታፊ የነበሩ ወደ 361 የሚሆኑ ተጠርጣሪዎች ክስ እንዲቋረጥ ተደርጓል። በሌላ በኩል በዚሁ ክልል በሰገን ህዝቦች አካባቢ ዞን በኮንሶ ወረዳ በነበረው ሁከትና በጥብጥም በተመሳሳይ ሁኔታ ተሳታፊ የነበሩ ወደ 52 ተጠርጣሪዎች በዚህ መሰረት ክሳቸው ተቋርጦ የተሀድሶ ስልጠና ካገኙ በኋላ ወደ ቤተሰባቸው እንዲቀላቀሉ ለማድረግ ጥረት ተደርጓል። ስለዚህ በዚህ የመጀመሪያው ዙር የክስ ማቋረጥ ሂደት ውስጥ በድምሩ 528 ተጠርጣሪዎች የክስ ሂደታቸው እንዲቋረጥ ተደርጓል። ስለዚህ የተሃድሶ ስልጠና ከተሰጣቸው በኋላ ወደ ህብረተሰቡና ወደ ቤተሰቦቻቸው ተቀላቅለው ሰላማዊ ህይወታቸውን በመፍጠር የሰላም እሴትን በመገንባት የሰላም ኃይል እንዲሆኑ የማድረግ ስራዎች ይሰራሉ ተብሎ ይታሰባል። አቶ ጌታቸው አምባዬ ጨምረው እንዳብራሩት በፌዴራልም ሆነ በክልል ደረጃ ይኸው የክስ ማቋረጡ ሂደት እንደሚቀጥል ገልጸው የተፈረደባቸው እስረኞችም ቀደም ሲል በተቀመጡት መመዘኛዎች አማካይነት የእያንዳንዱ እስረኛ ጉዳይ እየተመረመረ በሀገሪቱ ህግ መሠረት እንደሚከናወን ተናግረዋል። በዚህ ረገድ የሚታዩትም የፌዴራል የይቅርታ ተጠቃሚዎች የሚሆኑ ክስ በማቋረጥ ሂደት ከእስር እንዲለቀቁ የሚደረጉ ሰዎችን ጉዳይ የመጨረስ ሁኔታ በአጭር ጊዜ ባስቀመጥነው የጊዜ ሰሌዳ በሁለት ወር ጊዜ ውስጥ በተከታታይነት ተግባራዊ የሚሆን ይሆናል። ስለዚህ ጥናቶች እንዳለቁ ጥናቶችን መሰረት አድርጎ ታራሚዎች ከእስር የሚለቀቁበት ሁኔታ የሚጀመር መሆኑን ግልጽ ግንዛቤ እንዲወሰድበት ነው። ይህ ዘገባ እስከተጠናቀረበት ሰዓት ቪኦኤ ከተለያዩ ምንጮች እንዳረጋገጠው እውቅ የተቃዋሚ የፖለቲካ ፓርቲ መሪዎች ስለ ክሱ መቋረጥ ወይንም ስለ ተጀመረው ሂደት የተነገራቸውም ሆነ የሚያውቁት ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በተከታዩ ዘገባችን በዚህ ባሳለፍነው ሳምንት ኢትዮጵያ የውጭ ጉድፈቻ አሰራርን በአዋጅ መከልከሏ ጋር በተያያዘ በጉዲፈቻ ወደ ዩናይትድ ስቴትስ ከመጡ ኢትዮጵያዊ ትውልድ ያላቸውና በጉዲፈቻ ዙሪያ የሚሰሩ ለውይይት ጋብዘናል። በቅድሚያ ከመንግስቱ ንስማ ባለፈው ሳምንት ለዝግጅት ክፍላችን ጉዲፈቻ የተከለከለበትን ምክንያት ያስረዱት የሴቶችና ህጻናት የጉዲፈቻ ሚኒስቴር ቃል አቀባይ አቶ አለማየሁ ማሞ ናቸው። በተለይ ውጭ ጉዲፈቻን በተመለከተ ለመከልከል ወይም ደግሞ እንዲቆም የተደረገበት ዋና ምክንያት ደኛ በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል። እስካሁን ድረስም አቅማችንና ሟጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው። አንደኛው። ሁለተኛው የማንነት ጥያቄ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ። በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ህይወት ያገኛሉ የሚል የተዛባ የአመለካከት ችግር አለ። ህብረተሰቡ ሲወጡና ና እዛ አካባቢ ሲደግፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር እኔ ማን ነኝ፣ ከየት ነው የተወለድኩት፣ በተለይ በቃ ቤተሰቡን የቤተሰቡን አረግ የመፈለግና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍና ና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይህንን ማድረግ የሚቻለው እስቲ አቅማችንን አሟጠን እንጠቀም ነው ለደረሰበት መግባት ና አቅማችንን ማሟጠን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው። ያደመጣችሁት የሴቶችና ህጻናት ጉዳዮች ሚኒስትር ቃል አቀባይ አቶ አለማየሁ ማሞን ነበር። በዛሬ ጋቢና ጉዳዩ የሚመለከታቸውን ሌሎች ሰዎች እናወያያለን። ቀዳሚው ተፈራ ኃይሉ ሲሆን በጉድፈቻ የመጡ ኢትዮጵያውያን ባህል፣ ማንነትና የመሳሰሉ አገልግሎቶችን የሚሰጥ ኔትወርክ ኦፍ ፋሚሊ ሰርቪስ የተባለ ድርጅት መስርቶ እሱን ይመራል። መስታወት አድራጋው ኢትዮጵያ ያወጣችውን አዋጅ አስመልክቶ አወያይታቸዋለች። በተለይ እንደ ኢትዮጵያ ላሉ ከፍተ የህፃና ችግር ባለበት ሀገር ውስጥ በሀገር ውስጥ ያለውን ሪሶርስ ብቻ ይጠቀማል ብሎ ማስቀመጥ ትንሽ ይከብዳል። ምክንያቱም ከአስራ ዘጠኝ ስልሳ ስድስት እንደ ኢትዮጵያ አቆጣጠር ጀምሮ ሰማኒያ ሶስት ድረስ ባለው ስንመለከትና በዛም ቀጥሎ ባለው ስንመለከት ብዙ ነገሮች ያሉበት ነው። ረሀብ ያለበት ከዛም በኋላም ኤች አይ ቪስ ከዛም በኋላም ደግሞ አንዳንድ ወላጆች ራሳ ልጆቻቸውን ለማሳደግ ባለመቻልና በተለያዩ ችግሮች መግባት እንደ አማራጭ የሚታየው በተለየ ውጩን ማደጎም ስርዓት በመከተል ብዙ ልጆች እየተረዱና ትልቅ ደረጃ ላይ እየደረሱ አሉ። እና ለቅርብ ጊዜ ችግራችን እንደ መፍትሄ የሚቀመጥ ነገር ነው ትና አማራጮችን መጠቀም ካልተቻለ በጣም አስቸጋሪ ነው የሚሆነው። አይደለም ሰውን እንክብካቤ ሊያደረግላቸው ኢብን ህመማቸው ራሱ የበረታ ነገር ሊሞት ይችላሉ የተባላሉ ልጆች ወጥተው ትልቅ ደረጃ ላይ የደረሱበት ነው። ቴክኒካል ነገሮች መድረግ ያለባቸው ነገሮች ላይ ቢሰሩበትና እንደ ችግር ፈቺነቱ ቢታይ መልካም ነው ብዬ ነው የማስበው። ምክንያቱ የወጣ ወቅ በአጠቃላይ የሚለው ልጆቹ በባህላቸው እና በታሪካቸው ባድ ቢያድጉ የሚል ነው እና እሱም ራሱ ትልቅ ሊሰራበት የሚገባ ብዙ ነገሮችን በጥሞና የምንከተልበት ብዙ ውይይቶች እና እስካሁን ድረስ ምን ተሰሩ፣ ምንድን ነው ያገኘ ነው፣ ምንስ ነው የቀረው ተብሎ ተገምግሞ ሊሰራ የሚገባ ነው። ኢትዮጵያኖች በተለያዩ በአውሮፓ አሜሪካ፣ ካናዳ፣ አውስትራሊያ እና ሌሎች ሀገርም ላይ በማደጎ ሄደዋል። በአሜሪካ ብቻ ቁጥሩ ተመዝግቦ ወይም ደግሞ ህጋዊ በህጋዊ መንገድ መስራት ከጀመረበት ከአስራ ዘጠኝ ስጥና ዘጠኝ ዓመተ ምት ጀምሮ እስካሁን ድረስ ወደ አስራ አምስት ሺህ የሚደርሱ ህጻናት ናቸው ያሉት። እነዚህ ህጻናት ብዙዎቹ እንደተባለው ሁሉም አይደለም፣ ጥቂቶቹ ልጆች ስኬታማ ያሉበት ሁኔታ አለ። መንግስት እንደ ምሳሌ አድርጎ ያሀና ዊሊያምስን ያቅርብ እንጂ የሚታዩ ችግሮች አሉ። ሪሆሚንግ፣ የቤተሰቦች መፍረስ፣ ግን ብዙ ጊዜ አለመግባባት ሲመጣ እዚሁ ላለ የፋስተር ኬር ወይም ደግሞ በመንግስት ስር ላለ ተቋም የመስጠት ነገር አለ። ሌሎቹም ደግሞ ቤተሰቦች እራሳ- ይህ የተፈጥሮ ጉዳይ ነው። የቤተሰቦች የመቀጠል ያለመቀጠል ሳይቀጥሉ ሲቀሩ የቻይልድ ኬርም የቻይልድ ፕሮቴክሽን ኦፊስ የሚባላሉ የህጻናትን እንክብካቤ እና ክትትል የሚያደርግ እያንዳንዱ ስቴት አለ። በእነሱ ምጭ ያሉ ህጻናቶች አሉ። እኔ ኢትዮጵያም እያለሁ የመመረቂያ ጽሑፌን የሰራሁት የሀገር ውስጥ ማደጎ ከውጭ ማደጎ ይሻላል በሚል ነው። ይህን ግን ስሰራ ያገኘሁት ነገር ምንድን ነው? የሀገር ውስጥ ማደጎ ልጆች ማንነታቸውን፣ ታሪካቸውን፣ ባህላቸውን አውቀው ያድጋሉ። ግን እንደ ከፍተኛ ችግር ያለው የሚታየው ምንድን ነው? መሰረታዊ ፍላጎታቸው አይሟላም። ምግብ፣ መጠለያ፣ ልብስ የመሳሰሉት ነገሮችና አይሉችም። ወደ ውጭ ሲመጣ ደግሞ የማንነት ጥያቄዎችን አይመልስም። የሄርቴጅ ችግር አለ። ግን መሰረታዊ ፍላጎታቸው ይሟላል። ምግብ፣ መጠለያ፣ ልብሱ የመሳሰሉ ነገሮች። ይሄ እንግዲህ አንደኛው አርጊመንት ነው፣ ወይም ደግሞ አንዱ የሚገለጽ ነገር ነው እና ግን ምን መደረግ አለበት ነው። አሁን እኛ መደረግ ያለበትን ነገር ላይ ነበር መስራት ያለብን። አንድ እኮ እንደ መፍትሄ የሚመጣን ነገር እንደ መፍትሄ የሚሰጠውን ነገር የሚያመጣውን ችግር እያ ሳይድ ኢፌክት እየተባለ ለዛ ለሳይድ ኢፌክቱ መድኃኒት አሉ ነው። ርብቃ ማየር የዛሬ አስር ዓመት ወደ ዩናይትድ ስቴትስ ስትመጣ የአስራ ሁለት ዓመት ልጅ ነበረች። ኦርፍኔጅ ነበርን ድርጅት ድርጅት ከዛ በኋላ አዳፕት የተደረገን መጣን። ቤተሰቡ የጠበቁን ማለት ትልቅ ቤተሰብ ነበረ። ከኛ በፊት ከኢትዮጵያ አዳፕት የተደረጉ ልጆች ነበሩ። እኛ ስንመጣ ደግሞ አራት ነበርን። እኔ ወንድሜና ከሱ ከአብሯችን የመጡ ደግሞ ሁለት አብረው በደም የሚገናኙ ወት ነ ወንድም ማለት ነው። ኢትዮጵያውያን ሌሎች ደግሞ ያ አራት አራት ኢትዮጵያውያን እና እዚህ ቤተሰብ የኛ ቤተሰቦች ደግሞ የራሳቸው ሶስት ልጆች እየወለዷቸው ከሁለት ሁለት ደግሞ ከቻይና አዳፕት አደረጓቸው እና ከዚህ በፊት ደግሞ ላይ ሁለት ከኢትዮጵያ መጦት እህትማማቾች ነበሩ። ስምንትነን የራሳቸው ደግሞ ሶስት፣ አስራ አንድ ነበረን ልጆች። እንዴት ነበረ ኑሮ የማደጎ ቤት ውስጥ ስትኖረ? በቤተሰብ ይነ በጣም ላይክ መጀመሪያ ስመጣ እውነት እኔ ቤተሰብ ታገኛለች ስበም በእውነት አላመንኩም ነበረ። ምክንያቱም ላይ በዛ ቆይተን ነበረ ልጆችን ስናይ ሲሄዱ በጣም ትኛ ይገኝልን ወይ ቤተሰብ ምናምን እያልን እንፈራ ነበረ ወይ ከዛ ሲገኝልኝ እኔ በጣም አለቀስ። ምክንያቱም በቃ ተስፋ የቆረት ካህል ነው ያለቀስ። ስንመጣ እውነት ነገሮች እንደነበሩ እንደምትጠብቂያቸው አይደለም። ማለት ኢትዮጵያ እያለሽ ብዙ የሚናገርሽ ነገር አለ። ቤትም ሆነሽ ድርጅትም ሆነሽ ነገሮች ሁሉ በጣም መጣል አደለም፣ ምንም እንከን የሌለው ሆኖ ነው እንትን ይታይሽ። ስትመጪ ግን ብዙ ነገር ይፈጠራል ከቤተሰቡ ጋር አዳብት እንዴት ማድረግ ማለት እንዲህ ቤተሰብነት መውሰድ ብቻ ሳይሆን ከነሱ ጋር የምትኖር የኑሮ ለየት ይላል። መጀመሪያ ቋንቋ አለ ከልብሽ ሆነሽ ማስረዳታቸው የምትፈልጉን ነገር የቋንቋ ችግር አለ። ከሱ በልጦ ደግሞ ላይክ ካልቸር አለ ይለያል የእነሱ አኗሯን እና ይ ለመርጽት አኗኗር ልጅ ወንድሜ ለመለው አኗኗር እና እነሱን ምናምን አጀስት ለማድረግ በጣም እንትን አንድ ሁለት አመት ቢያንስ ፈጅቶብናል። ይመስላል። እዛ መሀል ደግሞ አላለ ከቤተሰብ ጋር እንትን ግጭት ይኖራል። ከእናቴ ጋር በብዛት ተጋጭቻለው። ከአባቴ ጋር ብዙ ማለት ነው። አባቴ በጣም ላይ ቀንም አላደለ የማደጎ አባትሽ ማለት ነው። አዎ፣ የማደጎ አባቴ እዚህ እሱ ስራ ነው የሚለው ቀን እና ማታ የሚመጣው ባለን ጊዜ እንጫወታለን፣ እናወራለን ምናምን እንጂ ብዙም እንትን የለም። ግን እናቴ ቤት ነበር የምትውለው ህጻናት በሀገራቸው ቢያድጉ ነው የሚሻለው ወይስ ውጭ ሀገር ወጥተው እንደናንተ እንደዚህ የአዲስ ቤተሰቦች ይዘው ማደግ ነው የሚሻለው? አንቺ ስላለፍሽበት ህይወቱን እየትኛው ይሻላል ነው የምትይው? ይሄ እውነት ላይክ በፊት በፊት እዛ ከቤት ርጋ እያለው እያለ በጣም ናደለ በሽ ወደ ቤት ብሄድኩኝ ወይ እናቴ ጋር ቤት ነበረ ላይክ አሁን እኔ ከመጣው ላይክ ከ ሁለት ሺ አስራ ሁለት በኋላ በየአመቱ ሄጃ አለው ወደ አራት አካባቢ ማለት ነው። በየዓመቱ ሰመር ላይ ይሄዳለሁ እ ይልኳችኋል ማለት ነው ወላጆቻችሁ? አሳዳጊ ከቤት ከቤተሰቦች ጋር እገናኛለሁ። አሁን እናትንም እንትንላል እና ብዙ ነገር ለቤተሰብ እንዳረግ እረድቶኛል። ወደዚህ መምጣት ቻንስ በማግኘቴ ይህም ማለት ነው። ነገሮች እውነት አልተስማሙ ነበረ ከቤተሰብ ጋር ግን ግጭት አለ ሆኖ ቀርም ግን እዛ እንደምታስብ ይውላ የአሁኑ የልጆች ኑሮ ምንም የሚነጻጸር አይደለም። እኔ በበኩሌ መጥፎነቱ ነው የሚታየኝ ከጥሩነቱ። ለምን ምክንያቱም ላይክ ወደዚህ የሚመጡት ልጆች ስታስብ ብዙ አይደሉም። እኔ ከአዳፕሽን ከተጀመረ ጀምሮ ማስብ ከሀያ ሺህ በታች ነው ልጆች ወደዚህ የመጡት እና ላይክ ኢትዮጵያ ደግሞ ከመቶ ሚሊዮን በላይ ሕዝብ ያላት ሀገር ናት እና ላይክ የመጣው የመጣው ነው ብዙ ነገር ለመሆን ችለናል። እኔ ትምህርት ቤት ጂ ኮሌጅ ዩኒቨርሲቲ ጨርሼ ቢዝነስ ድግሪ ያለው የሆነ ሌሎች አሉ። ዶክተሮች ነርሶች አሉ። ነው ቢዝነስ እዚህ ያላቸው እዛም ሄደው የከፈቱ አሉ። ብዙ ብዙ አለን። ቤተሰቦቻችንን ለመርዳት በቅተናል። ሀገራችንን ተመልሰን ለመርዳት በቅተናል። እና ላይክ እኛ ስለ ሀገራችን የምንረሳ ልጆች አይደለም። በተለይ ካፍ ብለን የመጣ ነው ግን ይሄ እድል መዘጋቱ እውነት ጠቃሚው ለማን እንደሆነ ግራ ያጋባል። ሊሊ ሳይድ ወደ ዩናይትድ ስቴትስ ከመጣች ዘጠኝ ዓመቷ ነው። አሁን በዋሽንግተን ዲሲ ትኖራለች። በአርክቴክቸር የኮሌጅ ተማሪ ናት። የወለዷት እናትና አባቷ በህይወት የሉ ጓደኞችን ከገጠሟቸው ነገር አንጻር ምናምን ብዙ በጣም ብዙ ኮራፕሽን አለ። ሀገር እየተደረገ ያለው ቤተሰቦችን ላይ አዳፕሽን ኤጀንሲዎች ትሪክ ያደርጓቸዋል። ይህንን ያህል ገንዘብ ይሰጧቸዋል። ልጆቹ በዚህ በዚህ ጊዜ ቢሰጡ የተባሉ የተወሰዱ ልጆች አሉ። ከልጆ ልጆቹ እዚህ ከመጡ በኋላ ደግሞ ምንም አይነት ኢንፎርሜሽን ፋሚሊ አፕዴት አይደረግም ለቤተሰቦቹ ፊት የሚያደረጉች ልጆች አንደኛ ነገር ቤተሰቦቹ እዚህ ሀገር እንደሚታየው ሶሻል ወርክ በቂ ጥናት አይደረግባቸውም። ሰዎቹ ልጆቹ የልጆቹን ኢሞሽናል እና ፊዚካል ኒድ ሚት የማያደረጉ ቤተሰቦች አሉ። ብዙ ጊዜ አሁን ስንት ኬዝ አለ። ልጆቹ ሴቶች ሬፕ የተደረጉበት ኬዝ አለ። ለሴክሹዋል ሄራስመንት የተደረጉበት የተዳረጉበት ጊዜ አለ። ሁለተኛ ነገር በጣም ብዙ ልጆች ያላቸው ቤተሰቦች ጋር እንትን አሰን የተደረጉ ልጆች አሉ። በጣም እራሳቸውን አንደኛ ነገር ከዛ ሲመጡ ያ ቤተሰብ ሊሰጠኝ የቻለ ወይ እኔ ስላስፈለገኝ ያስበት ጓደኞች እንዴት እንደሚያድጉ ታውቂያለሽ? ኢትዮጵያ ውስጥ ወይ እናትና አምባት ያለው ልጅ ተቸግሮ ምን ብሎ ምን ብሎ ያሳድጋል በብቻ ልጅን ያንን እያየሽ አሁን እነዚህ ለዚህ እንዴት ሰጭ ብለሽ ታስቢ ወይ ስላልተፈለኩኝ ነው የሚለው፣ እንትን ሁሉ ጊዜ አብሮሽ ይኖራል ገብሷል። ከዛ ውጪ ደግሞ ማለት ነው ላይክ አንድ ሰው ላይክ በተወለደበት በተወለደበት ሀገር ከቅርብም ሆነ ከሩቅም ዘመዶቹ ጋር ቢያደግ አይ ፊል ላይክ ዜይል ቢ ሞር ስታብል ኢሞሽናሊ ይሆናሉ ብዬ አስባለሁ። ፐርሶናል ኦፒኒየን ግን ኦንታፕ ፍታት ደግሞ እየሆነ ያለው ነገር አገር ውስጥ በጣም ብዙ ሙስና አለ። በልጆች አንጻር መጠቀም የለብለባቸው ሰዎች ይጠቀማሉ፣ በልጆቹን አስመልክቶ ማለት ነው። ግን ያው ልጁ ተሸጠ፣ ከዛ ልጁ እዚያ ሀገር ከመጣ በኋላ ይገብቻል። ላይክ But I'm, I'm, I was old enough. And I was lucky enough to be old enough. Like I was able to go back and visit visit again. Not a lot of people are lucky on that. And not I'm so glad, but I'm just saying I mean I'm I that they put a hole in this. Um get that again, I get a babana of I'm ስለዚህ የኢትዮጵያ መንግስት ያወጣውን ወደ ውጭ እንዳይሄዱ በጉዲፈቻ ኢትዮጵያውያን ልጆች ያለውን ትደግፊያለሽ ማለት ነው? በጣም እደግፋለሁ። አብሰሉትሊ መቶ ፐርሰንት እደግፋለሁ። ልጆች መረዳት ካለባቸው እዛ ሀገራቸው ያሉ ደህና ትምህርት ቤት ሄደው፣ ኢቨንቹሊ ወደዚህ መምጣት ካለባቸው የዚ ሀገር ኤዱኬሽን ከማራቸው እሱን ኦፖርቹኒቲ አስ ፎሬን ስቱደንት እንደዛ ማዘጋጀት ይቻላል። ባይነ የግድ በቃ ቤተሰቦቻቸውን ትተው ሌላ ካልቸር ውስጥ እንደዚህ እንደ እንትን ይሁኑ ባይ አይደለም። መንሄደዝ ሌላ አፕሽኖች አሉ፣ ሌላ መንገዶች አሉ። ሰባያነቱ ብዙ ነው። ለካ የፍላጎቱ ሱሴት መልከ መልካም ሱሴት ዘና ወደ መጨረሻው የምሽቱ ዘገባችን ስናልፍ በሊቢያ ያደርገው የማዕከላዊ ሜዲትራኒያን ባህርን በማቋረጥ ወደ ጣሊያን የሚጎርፉትን ቁጥራቸው እጅግ በማሻቀብ ላይ ያለ ስደተኞችና ለፍልሰት ተጋላጮች ለማስቆም ሌሎች የመልሶ ማቋቋሚያዊና ህጋዊ የጉዞ አማራጮች እንዲፈጠሩ ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ጥሪ አቅርበዋል። ሌሳሽ ላይን ከመንግስታቱ ድርጅት ከፍተኛ የስደተኞች ኮሚሽን ዋና መቀመጫ ከጄኒቫ ያደረሰችንን ዘገባ አሉላ ከበደ ይዟል። ሁኔታው ዳግም እጅግ እየከፋና ለሕይወት አደገኝነቱም እያየለ የመጣው ከአዲሱ ዓመት መጀመሪያ አንስቶ ነው። ዓለም አቀፉ የስደተኞች ተከታታይ ድርጅት አይኦኤም ይፋ እንዳደረገው በያዝ ነው የአውሮፓውያኑ 2018 ዓ ም የመጀመሪያ አስር ቀናት ውስጥ ብቻ የሜዲትራኒያንን ባህር አቋርጠው ወደ ጣሊያን በማቅናት ላይ የነበሩ 176 ለፍልሰት ተጋላጮች ለህልፈት ተዳርገዋል። ባለፈው ዓመት በተመሳሳይ ጊዜ የሞቱት ሰዎች ቁጥር ሰባት መሆኑንም አይኦኤም ጨምሮ ገልጧል። ጋምቢያ፣ ሴኔጋል፣ ሱዳን፣ ማሊ ማሊና ናይጄሪያን ጨምሮ በሕይወት የተረፉት ስደተኞች አብዛኞቹ ከተለያዩ አፍሪካ አገሮች የፈለሱ መሆናቸውን የዘረዝረው የድርጅቱ መግለጫ የባንግላዴሽ እና የፓኪስታን ተወላጆችም እንዳሉበት አስረድቷል። ዊሊያም ስፒንድለር የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ቃል አቀባይ ናቸው። ቁጥሩ እጅግ የበዛው እልቂት መቋቋም ከሚችሉት በላይ ነው። እናም እያደር ጭራሽ እየበዛ የመጣውን የሞት አደጋ ለማስቆምና ለዚህ እልቂት ማብቂያ ለማብጀት የሚያስችሉ ህጋዊ አማራጮች መፈጠር አለባቸው ባይ ናቸው። ስፒንድለር አክለውም ለፍልሰት ተጋላጮቹ ረጅሙንና አደገኛውን ጉዞ ለመያያዝ የሚገደዱት ሁነኛ አማራጮች በማጣታቸው ነው ይላሉ። በመሆኑም ይህን አደገኛ ጉዞ ከመጀመራቸው አስቀድሞ አማራጮችን መፍጠር መቻል አለብን። ሊቢያ በሚደርሱበት ሰዓት አብዛኞቹ ገና ድሮ እጅግ ዘግናኝ ለሆኑ የመብት ጥሰቶች ተጋልጠውና የሰሐራ በረሃን ጨምሮ በከፉ አደጋዎች የተሞሉ ጎዳናዎች አልፈዋል። ስፒንድለር አክለውም ስደተኞቹ ከቀያቸው ብዙም ሳይርቁ ባሉበት ሁነኛ ጥበቃና ድጋፍ ማግኘት ቢችሉ የብዙዎቹን ሕይወት ማዳን በቻለን ነበር ይላሉ። ከሚደርስባቸው ከባጥላ ከለላ ፍለጋ ከጦርነት በመሸሽ አሊያም የተሻለ ህይወት በመሻት ወደ ባህሩ የሚጎርፉትን ስደተኞችና ለፍልሰት ተጋላጮች ለመርዳት የሚያስችሉ ህጋዊ የመልሶ ማቋቋምና ቤተሰቦችን ማገናኘት የመሳሰሉትን ጨምሮ ሁሉን አቀፍ መላዎች መፈለግ አለባቸው ሲል ዩኤንኤችሲአር ጥሪ አሰምተዋል። ድርጅቱ በተጨማሪም የልማት እጦትን፣ ብልሹ አስተዳደርን፣ የመብት ጥሰትንና ግጭቶችን ጨምሮ ሰዎች ከቀያቸው ለመነቀልና ለፍልሰት በሚዳረጉበት የችግሩ ዋነኛ ምንጮች ላይ ትኩረት ማድረግ አስፈላጊ መሆኑን አስታውቋል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን እንቀበላለን። ስናስተናግዳችሁ ያመሸ ነው ሄኖክ ሰማእግዜርና ጽዮን ግርማንን። ጉዟችሁ የሰመረ ይሆን እያለን እንሰናበታለን። መልካም ምሽት፣ መልካም Kun Radio